እግዚአብሔር አምላካችንን ስለ ዝማሬው በጣም እናመሰግነዋለን። አጭር ጸሎት እንጸልይና በቀጥታ ወደ እግዚአብሔር መልእክት እንሄዳለን። እንጸልይ። እጅግ በጣም የከበርክ ከዘላለም እስከ ዘላለም በከበረው ዙፋን ውስጥ ያለ የምትወደን፣ የምታስብልን፣ የምትጠነቀቅልን ቅዱስ አምላካችን እግዚአብሔር በጌታ በኢየሱስ ክርስቶስ በኩል ታላቁን ስምህን ለመጥራት እድል ስለሰጠህን ደግሞም በእንደዚህ አይነት ሁኔታ እንድንሰበሰብ ስለ ፈቀድህ እናመሰግንሃለን። ኦ ጌታ ሆይ፣ ኃጢአታችንን በደላችንን ስለ ጌታ ስለ ኢየሱስ ክርስቶስ ይቅር ብለህ በመካከላችን እንድትመላለስ ቅዱስ እውነትህን እንድንሰማ በቅዱስ እውነትህ እንድንመሠረትና እንድንጸና ጊዜውን እንድትባርክ በጌታ በመንፈስ ቅዱስ ኃይል አማካኝነት በእያንዳንዳችን ልብና ባለንበት ቦታ እንድትመላለስ በጌታ በኢየሱስ ስም እንጸልያለን። ስለዚህ ጊዜ ስለዚች ቤተ ክርስቲያን ክብር ሁሉ ላንተ ይሁን። አቤቱ ዓለማችንን አስብ፣ በመካከላችን ከፍ ከፍ በል። በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችንን እናመሰግናለን። የዛሬ መልእክቴ የተመሰረተው በመዝሙረ ዳዊት መዝሙር 25 ከ15 እስከ ሃያ ሁለት ላይ ባሉት የመጽሐፍ ቅዱስ ክፍሎች ላይ ነው። እና የመልእክቱ ርዕስ እንደምታዩት አይኖችን አይኖችን ወደ እግዚአብሔር የማድረግ ምክንያት የሚል ነው። በጣም አስፈላጊ መልእክት ነው ባለንበት ወቅት እና በመጀመሪያ በቀጥታ ወደ መልእክቱ ከመሄደ በፊት ቃሎቹን ከመዝሙር 25 ላይ አነብላችኋለሁ። እንዲህ ይላል እሱ እግሮቼን ከወጥመድ ያወጣቸዋልና ዐይኖቼ ሁል ጊዜ ወደ እግዚአብሔር ናቸው። እኔ ብቻዬንና ችግረኛ ነኝና ፊትህን ወደ እኔ አድርግ ማረኝም። የልቤ ችግር ብዙ ነው፤ ከጭንቀቴ አውጣኝ። ድካሜንና መከራዬን እይ፤ ኀጢአቴንም ሁሉ ይቅር በለኝ። ጠላቶቼ እንደ በዙ እይ፤ የግፍም ጥል ጠልተውኛል። ነፍሴን ጠብቅና አድነኝ አንተን ታምኛለሁና አልፈር። አንተን ተስፋ አድርጌአለሁና የዋህነትና ቅንነት ይጠብቁኝ። አቤቱ እስራኤልን ከመከራ ሁሉ አድነው ይላል። ይሄ ያነበብኩላችሁ መዝሙር 25 ላይ ያለው ከቁጥር 15 እስከ 22 ላይ ያለው የጌታችን የእግዚአብሔር ቃል ነው። እግዚአብሔርን ስለ ቃሉ እናመሰግናለን። እንግዲህ የመዝሙሩ ክፍል አይኖችን ወደ እግዚአብሔር የማድረግ ምክንያት ነው የሚያሳየን። ግን ጥቂት መግቢያ ብነግራችሁ ጥሩ ነው። ይሄ መዝሙር ከመዝሙሮች ሁሉ መካከል የሚታወቀው እግዚአብሔር ሕዝቡን የሚመራበት ምሪት ያለው ክፍል እንደሆነ ነው። እና ስለ ምሪት የምትጠይቁ ከሆነ እግዚአብሔር እንዲመራችሁ የምትጸልዩ ከሆነ የምሪትን ሀሳብና ጽንሰ ሀሳብ ወይም መመሪያ የምታገኙበት የመዝሙር ክፍል መዝሙር 25 ነው። በእርግጥ መዝሙሩ ሶስት ዋና ዋና ክፍሎች አሉት። የመጀመሪያው በእግዚአብሔር እርዳታ መታመንን የሚያሳየው ከቁጥር 1 እስከ ቁጥር 7 ያለው ነው። ሁለተኛው ደግሞ ለመለኮታዊ ምሪት ማለትም ለእግዚአብሔር ምሪት መጸለይና ያንን ምሪት መቀበልን የሚያሳየው ከቁጥር 8 እስከ 14 ያለው ክፍል ነው። ሶስተኛው አሁን ያነበብኩላችሁ ከቁጥር 15 እስከ 22 ያለው ደግሞ ዓይኖችን ወደ እግዚአብሔር ስለማድረግና የዘማሪውን ጸሎቶች አስፈላጊነት ቅድሚያ ምክንያት ሲዘረዝሩ እንመለከታለን። ዘማሪው በቁጥር 15 ላይ በአደጋ ውስጥ እንዳለ በችግር ውስጥ እንዳለ ይናገርና ግን አደጋ ውስጥ ነው ያለሁት፣ እግሮቼ ወጥመድ ውስጥ ናቸው፣ እና ቢሆንም ቢሆንም ወደ እግዚአብሔር እመለከታለሁ፣ እሱ ደግሞ ከዛ ውስጥ ያወጣኛል ብሎ ሲናገር ነው የምንመለከተው። እና አራት ነጥቦችን ዛሬ በፊታችሁ ለማስቀመጥ እፈልጋለሁ። የመጀመሪያው በመከራ በመከራና በችግር ጊዜ የሰዎች ልምድ የሚለው ነው። ቁጥር 15ን ስታነቡ የምትደነቁበት ነገር ምንድን ነው? ዘማሪው እሱ እግሮቼን ከወጥመድ ያወጣቸዋልና አይኖቼ ሁል ጊዜ ወደ እግዚአብሔር ናቸው ነው ያለው። በጣም አስደናቂ አጠቃላይ አረፍተ ነገር ነው ግን የጠቅላላ የሰዎችን ባህሪ በችግርና በመከራ ወቅት ከሚያደርጉት የተለየ ልምድና የተለየ አመለካከት ነው ዘማሪው የሚያሳየው። የሱ ልምድ የዘማሪው ልምድ እግሮቼን ከወጥመድ ውስጥ ያወጣቸዋልና አይኖቼ ወደ እግዚአብሔር ናቸው ብሎ ሲናገር የእውነተኛ አማኝ ልምድ የእውነተኛ አማኝ የሕይወት ጉዞን ባጠቃላይ የሚያሳይ ነው። በኋላ የምናገርበታለሁ ግን፣ ከቁጥር 16 ጀምሮ ያሉትን ደግሞ ስትመለከቱ የዘረዘራቸው ነገሮች እውነተኛ አማኝ በሚያስጨንቅ ሁኔታ በአንዳንድ ችግር ውስጥ ሊያልፍ እንደሚችል የሚያሳዩ ናቸው። እኔ ብቻዬንና ችግረኛ ነኝ፣ ፊትህን ወደ እኔ አድርግ ማረኝም፣ አንድ አማኝ ብቸኝነት ሊሰማው፣ ችግር ውስጥ ሊወድቅ እና በዛ ሁኔታ ውስጥ የእግዚአብሔርን ፊት ሊፈልግ እንደሚገባው እግዚአብሔርን በዛ መንገድ መጠየቅና መማጸን እንዳለበት ይናገራል። አሁን ይሄ የዘማሪው ልምድን ነው የማሳያችሁ። ቁጥር 17 ላይ ስትመጡ የልቤ ችግር ብዙ ነው ከጭንቀቴ አውጣኝ ብሎ ሲናገር ታያላችሁ። አዎ የሰዎች ልብ በጣም የሰዎች የልብ ችግር በጣም ብዙ ነው። የአንዳንድ ሰዎችን የልብ ችግር ቆጥሮ መዘርዘር አይቻልም። የብዙዎቻችን ልብ ችግር ያለበት ልብ ነው እና የልብ ችግር ጭንቀት እንደሚያመጣ ነው የሚጠቁመው ዘማሪው የልቤ ችግር ብዙ ነው። ከዚህ የተነሳ ጭንቀት ውስጥ ነው ያለሁት እና አይኖቼን ወደ አንተም አደርገው ከጭንቀት ውስጥ እንድታወጣኝ ነው የሚል ሀሳብም እንዳለበት ማስተዋል ጥሩ ነው። ወደ ግል ህይወቱ ደግሞ እንደገና መጥቶ ቁጥር 18 ላይ ድካሜንና መከራዬን እ ኃጢአቴንም ሁሉ ይቅር በለኝ ብሎ ሲናገር ታያላችሁ። ቁጥር 19 ጠላቶቼ እንደበዙ ተመልከት፣ የግፍም ጥል ጠልተውኛል። ነፍሴን ጠብቅና አድነኝ አንተን ታምኛለሁና አልፈር ብሎ ይናገራል። እነዚህ ሁሉ አሁን የዘረዘርኩላችሁ ከቁጥር 16 እስከ 21 ያሉት ነገሮች ዘርፈ ብዙ ችግሮች በእግዚአብሔር ፊት እንዳቀረበ ነው ዘማሪው። ዘርፈ ብዙ ችግሮች አሉት። እንዲህ አይነት ችግር ሲያጋጥም ሰዎች ምንድን ነው ማድረግ ያለባቸው? ዘርፈ ብዙ ችግር ሲያጋጥም የዚህ የመጀመሪያው የመጀመሪያው ነጥቤ ንዑስ ርዕስ በመከራና በችግር ጊዜ የሰዎች ልምድ ምን እንደሆነ የሚያሳይ ነው። እንደዚህ አይነት ዘርፈ ብዙ ችግሮች ሲያጋጥማቸው አማኞች እግዚአብሔር ጋር አይናቸውን ያደርጋሉ፣ ወደ እግዚአብሔር አይኖቻቸውን ያነሳሉ። ግን ብዙ ሰዎች እንደዚህ አይደሉም። ብዙ ሰዎች በዓለማችን ውስጥ የሰዎች ልጆች እንዲህ አይነትና ሌሎችም ችግሮች ዘርፈ ብዙ ውጥንቅጥ የሆኑ ነገሮች ሲያጋጥሟቸው ምንም መፍትሔ ወደማይሰጡ ወደ ብዙ ነገሮች ይመለከታሉ። አንዳንድ ሰዎች ሰዎች መፍትሔ የሚሰጡ መስሏቸው ወደ ሰዎች ይመለከታሉ። ወደ ልዩ ልዩ ሰዎች፣ ወደ ወዳጅ ዘመድ ይመለከታሉ፣ ይሮጣሉ፣ ይሄዳሉ። አንዳንድ ሰዎች ደግሞ መንግስት ሁሉን የሚያውቅ ለሁሉ ነገር መፍትሔ የሚሰጥ ባለስልጣን ወይም እነ አቶ ከሌ የሚባሉ ሰዎች ይመስላቸውና ወደ መንግስት አይኖቻቸውን ሲያነሱ ትመለከታላችሁ። አንዳንድ ሰዎች ሐኪሞች ሁሉን ነገር የሚያውቁ ስለሚመስላቸው ወደ ሐኪሞች አንዳንዶች ደግሞ ነቢያት ሁሉን ነገር የሚያውቁ የእኛን የልብ ሐሳብና ሚስጥር የማወቅ ችሎታና ስልጣን የተሰጣቸው የመሰላቸው ወደ እነሱ ልክ ጠንቋይ ጋር እንደሚሄዱት ሲሄዱ ትመለከታላቸው። አንዳንዶች ወደ ሳይኮሎጂስቶች የሚመለከቱም አሉ። ወደ ምድራዊ ነገር መመልከት የሰዎች የተለመደ ሁኔታ ቢሆንም እንኳን ዘለቄታዊና ጥልቅ የሆነ መሰረታዊ መፍትሄ ለሰዎች ሲሰጥ በታሪክ አልታየም። ከዚህ የተነሳ ብዙዎች በፍርሃት ብዙዎች በመረበሽ ብዙዎች በተምታታ ህይወት ብዙዎች በጭንቀት ውስጥ ወድቀዋል። አንዳንድ ሰዎች ወደ ራሳቸውም የመመልከት ችግር አለባቸው። አንዳንድ ውስብስብ ዘርፈ ብዙ ችግሮች ሲመጡ ራሳቸው ለሁሉ ነገር መልስ የሚሰጡ ይመስላቸውና ራሳቸውን በነገሮች ውስጥ ውጥረት ውስጥ በማስገባት እንቅልፍም ሰላምም እረፍትም ሲያጡ ተመልክተናል። አንዳንዶች ሊመለሱ ወደማይችሉበት የአይምሮ ብሬክዳውን ነው የሚሉት ወደዛ አይነት ሁኔታ ውስጥ ሲገቡ በሐዘን ሲሞሉ በጨለማ በጥርጥርና በፍርሃት ውስጥ ሲወድቁ አይተናል ወገኖች ዛሬ የምታዳምጡኝ ወገኖች አማኞች ችግር ሲያጋጥማቸው አይኖቻቸውን በሁኔታዎች ላይ በሚያደርጉበት ጊዜ እግዚአብሔር ያዝናል ምክንያቱ ምንድን ነው መፍትሄ ስለማይኖራቸው ነው መልስ ስለማያገኙ ነው አይኖቻችንን ወደ ችግሮች አናድርግ አይኖቻችንን ወደ ገዘፉት ከባድ አስጨናቂ ነገሮች አናድርግ። እነሱ ራሳቸው በራሳቸው ለራሳቸው ብቁ ናቸው እና እኛ ግን ወደ አምላካችንና ወደ መድኃኒታችን አይኖቻችንን እንድናደርግ እግዚአብሔር አምላካችን በዚህ መልእክት ይጠይቀናል። እና ብዙዎች አይኖቻቸውን ወደ ሁኔታዎች በማድረጋቸው ለክፉ አደጋ፣ ለምስቅልቅል ሁኔታ ራሳቸውን አጋልጠዋል ብዙዎች ከዚህ የተነሳ የመድኃኒት ጥገኞች ሆነው ለመኖር ተገደዋል። እና የችግር ሲያጋጥማቸው ሰዎች ያላቸው አመለካከትና የሚወስዱት እርምጃ ከአማኞች ከሚወስዱት እርምጃ እና አመለካከት በጣም የተለየ በመሆኑ ብዙ ምስቅልቅል ውስጥ ይገባሉ። ሁለተኛው ነጥቤ በመከራና በችግር ጊዜ ትክክለኛው አመለካከት ታዲያ ምንድን ነው የሚለው ነው። ዘማሪው ቁጥር 15 ላይ ቅድም እንዳነበብኩላችሁ እሱ እግሮቼን ከወጥመድ ያወጣቸዋልና አይኖቼ ሁል ጊዜ ወደ እግዚአብሔር ናቸው ነው ያለው። ይሄ በጣም የተለየ አመለካከት ነው። ሌሎች ወደ ተለያየ ነገር ሊመለከቱ ይችላሉ። አዎ፣ ይመለከታሉ። ዘማሪው የኔ አይኖች ግን አይኖቼ ነው ያለው በራሱ በራ ወደ ራሱ በምትጠቁም ቼ በምትለው ቃል አይኖቼ፣ የእኔ አይኖች ከሌሎች አይኖች ከሌሎች ሰዎች አይኖች በተለየ መንገድ በተለየ ሁኔታ የእኔ አይኖች የሚያነጣጥሩት የሚመለከቱት አንድ ነገር ላይ ነው፣ ያም እግዚአብሔር ነው ነው የሚለው። እዚህ ጋ ቆም ብዬ አንድ ጥያቄ ልጠይቃችሁ ፈልጋለሁ። እናንተ በዘርፈ ብዙ ችግሮች ውስጥ በምትገቡበት ጊዜ አይኖቻችሁን የት ነው የምታደርጉት? የእናንተ ይሄ ርዮተ ዓለም ወይም ደግሞ የሕይወት አመለካከት አይኖቻችሁን ወዴት እንድታነሱ ነው እያስገደዳችሁ ያለው? በመጽሐፍ ቅዱስ ውስጥ አይኖችን ወደ እግዚአብሔር ማንሳት የተለመደ የአማኞች የሕይወት ልምድ ነው። ደግሞም ብዙ ጊዜ ሲዘመር ነበር መጽሐፍ መዝሙር ላይ መዝሙረ ዳዊት ላይ መዝሙር 123 በጣም የሚገርም ጥቅስ የሚገርም ክፍል ተጽፎ ታገኛላችሁ። አነብላችኋለሁ። ቁጥር አንድና ቁጥር ሁለት መዝሙር 123። በሰማይ የምትኖር ሆይ አይኖቼን ወደ አንተ አነሳሁ። እነሆ የባሪያዎች አይኖች ወደ ጌታቸው እጅ እንደሆኑ፣ የባሪያይቱም አይን ወደ እመቤቷ እጅ እንደሆነ እንዲሁ እስኪምረን ድረስ አይናችን ወደ አምላካችን ወደ እግዚአብሔር ነው ይላል። ታያላችሁ፣ አይንን ወደ እግዚአብሔር ማንሳት በማንኛውም ሁኔታ የተለመደ የአማኞች የህይወት አመለካከትና ልምድ እንደነበረ መጽሐፍ ቅዱስ ያስረዳል። የባሪያዎች አይኖች የባሪያዎች አይኖች የወንድ ባሪያዎች አይኖች ወደ ጌታቸው እጅ እንደሆነ እኛንም እስኪ ምረን ድረስ አይናችን ወደ አምላካችን ወደ እግዚአብሔር ነው። ለምህረት አይናችን ወደ እግዚአብሔር ነው። የተለያዩ ነገሮችን በሶስተኛው ነጥቤ ላይ ይናገራለሁ። ምክንያቶችን በምዘረዝርበት ጊዜ ልክ ከርዕሴ ጋር የሚሄደው ምክንያት ግን አይኖችን ወደ እግዚአብሔር ማድረግ የአንድ አማኝ ዋና መሰረታዊ የሕይወት ልምምድ ነው። አይኖችን ወደ እግዚአብሔር ማድረግ የሚለው አነጋገር የሚጠቁማቸው ብዙ ነገሮች አሉ። እነዚህን አንዳንዶቹን ልጠቁማችሁ ደስ ይለኛል። አይኖችን ወደ እግዚአብሔር ማድረግ የሚለው ነገር አንደኛ፣ በእግዚአብሔር ማመንን እና በእሱ መዳንን የሚጠቁም ነገር ነው። በእግዚአብሔር የማያምኑ ሰዎች አይኖቻቸውን ወደ እግዚአብሔር አያደርጉም። በእግዚአብሔር እውነተኛ የደህንነት ሕይወትን ያላገኙ ሰዎች በእግዚአብሔር ላይ አይኖቻቸውን አያደርጉም ወይም አይኖቻቸውን ወደ እግዚአብሔር አያደርጉም። አይኖችን ወደ እግዚአብሔር ማድረግ የሚለው ነገር ከሚጠቁማቸው ሁለተኛው ሁለተኛው ነጥብ በእሱ ላይ እምነት መጣላችንን የሚያሳይ ነው። እምነታችን ማን ላይ ነው? እግዚአብሔር ላይ ነው ወይንስ ሁኔታዎች ላይ ነው? እምነታችን የራሳችን ፍልስፍና አመለካከት ላይ ነው ወይስ እምን ላይ ነው? እምነታቸውን በእግዚአብሔር ላይ የጣሉ ሰዎች፣ እግዚአብሔርን አምላካቸው ያደረጉ ሰዎች ሁል ጊዜ አይኖቻቸው እግዚአብሔር ላይ ናቸው። ሶስተኛው ይሄ አይኖችን ወደ እግዚአብሔር ማድረግ የሚለው ነገር የሚጠቁመው ሶስተኛው ነጥብ እግዚአብሔርን ተስፋ ማድረግን ነው። ብዙ ሰዎች ተስፋቸው ይች ዓለም ናት። በዚህ ዓለም በመገኘታችን በዚህ አሁን ዓለማችን ባለችበት ዘመን በመገኘታችን እኔ ከሌሎች ዘመኖች ሰዎች እድለኞች ነን ብዬ እናገራለሁ። እድለኞች የሆንበት ምክንያት ዓለም ለማንም ሰው ተስፋ ልትሆን እንደማትችል በአይናችን በብረቱ በየቀኑ እያየንና እየሰማን ስለሆነ ነው። ስለዚህ እግዚአብሔር ላይ አይኖቻቸውን የሚያደርጉ ሰዎች እግዚአብሔርን ተስፋ የሚያደርጉ ሰዎች ናቸው። በእግዚአብሔር ተስፋ የሚያደርጉ ሰዎች ደግሞ በአራተኛ ደረጃ እሱን የሚያውቁ ሰዎች ናቸው፤ እና አይኖችን ወደ እግዚአብሔር ማድረግ እግዚአብሔርን በግል የሚያውቁ ሰዎች ባህሪ ስለሆነ እግዚአብሔርን ማወቃችንን የሚጠቁም ጥቆማ ነው። የእግዚአብሔርን ችሎታ፣ የእግዚአብሔርን ጥበብ፣ የእግዚአብሔርን ኃይል መተማመናችንን እና ከእግዚአብሔር ጋር የዕለት ተዕለት ጉዞ እጅ ለእጅ ተያይዘን ማድረጋችንን የሚጠቁም ነገር ነው። በእርግጥ እግዚአብሔርን መመልከት የእውነተኛ አማኞች ጥልቅ የሆነ መሰረታዊ የህይወት እውነታ ነው። ደግሜ አሁንም የማነሳው ነገር እግዚአብሔርን የማያውቁ ሰዎች አይኖቻቸውን ወደ እግዚአብሔር ማድረግ አይችሉም። ምክንያቱም እግዚአብሔርን አያውቁም፣ ደግነቱን አያውቁም፣ ፈጥኖ ደራሽነቱን አያውቁም፣ ቸርነቱን አያውቁም፣ ምህረቱን አያውቁም። ችግር፣ ዘርፈ ብዙ ችግር ሲያጋጥማቸው ያንን ያንን አንዱን ለመያዝ ለመጣል በሚሄዱበት ጊዜ ጭንቀት ውስጥ የሚወድቁ ሰዎች ናቸው። እግዚአብሔርን ማወቅ ከፍተኛ መታደል ደግሞም አስደናቂ የሆነ የምህረት እውነት ውስጥ መግባት ማለት ነው። ዓይኖችን ወደ እግዚአብሔር ማድረግ የሚባለው ነገር እግዚአብሔርን ወይም እሱን የመጀመሪያም የመጨረሻም አማራጫችን እንደሆነ ማድረግ ነው። እግዚአብሔር የመጀመሪያ አማራጬ ነው። እግዚአብሔር የመጨረሻ አማራጬ ነው። ከእግዚአብሔር ሌላ አማራጭ የምወስደው የለኝም ብሎ በእግዚአብሔር ላይ ህይወትንና ሁኔታን በሙሉ መጣል እና ማድረግ ማለት ነው። ዓይኖችን ወደ እግዚአብሔር ማድረግ የሚለውን ነገር ይሄ ዘማሪ ዳዊት ሲናገር በመዝሙር መቶ በመዝሙር 25 ላይ እሱ እግሮቼን ከወጥመድ ያወጣቸዋልና ዓይኖቼ ብሎ ሁልጊዜ ጊዜ ወደ እግዚአብሔር ናቸው ይላል። ይሄ አይኖችን ወደ እግዚአብሔር ማድረግ የሚባለው ነገር የአንድ አማኝ የዘወትር ወይም የሁል ጊዜ ልምዱና የህይወቱ ገጸ ባህሪ ነው። ለዚህ ነው ዘማሪው አይኖቼ አለና ሁል ጊዜ ጠዋትም፣ ማታም፣ ቀንም ሌሊትም በእግዚአብሔር ላይ ናቸው። እውነተኛ አማኝ አይኖቹን ወደ እግዚአብሔር የማያነሳባቸው ሰዓቶች፣ ጊዜዎች፣ ሁኔታዎች የሉም። ሁል ጊዜ ምክንያት አለው። ዘማሪው እንደዚህ ብሎ የተናገረበት ምክንያት ምክንያቱ ምንድን ነው መሰላችሁ? ሰው በሕይወቱ ከችግር ጋራ ከፈተና ከውጣ ውረድ ጋራ የማይለያይ ነው በተፈጥሮ። ስለዚህ ሰውና ችግር ሰውና ፈተና ሰውና ውጣውረድ፣ ሰውና ምስቅልቅል፣ ሰውና አንዳንድ ጥርጥር ውስጥ የሚያስገቡ ነገሮች ፈጽሞ አይተጣጡም። እንደዚህ አይነት ሁኔታና ሕይወት ውስጥ ነው ያለ ነው። ስለዚህ ሁል ጊዜ ወደ እግዚአብሔር አይኖቻችንን የማድረግ ነገር ሊኖረን ወይም የሕይወት ገጽታ ልንለማመድ ይገባናል ማለት ነው። ወደ ሶስተኛው ነጥቤ እፈጥናለሁ። ሶስተኛው ነጥቤ አይኖችን ወደ እግዚአብሔር የማድረግ ምክንያት ነው። ይሄ ከርዕሴ ጋር አብሮ የሚሄደው ነው። ዘማሪው ሲናገር ቁጥር 15 ላይ እሱ እግሮቼን ከወጥመድ ያወጣቸዋልና ብሎ ምክንያቱን ይናገራል። በእርግጥ ቅድም እንዳልኳችሁ በመጀመሪያው ነጥቤ ላይ ዘማሪው እግሮቼ ወጥመድ ውስጥ ናቸው ብቻ ብሎ አይደለም ያቆመው። እኔ ብቻዬን ችግረኛ ነኝ፣ ፊትህን ወደ እኔ አድርግ ብሏል። የልቤ ችግር ብዙ ነው፣ ከዚህ የተነሳ ጭንቀት አለብኝ፣ ከጭንቀቴ አውጣኝ ብሏል። ቁጥር 18 ላይ ድካሜንና መከራዬን እይ ኃጢአቴንም ሁሉ ይቅር በለኝ ብሎ ሲናገር ታያላችሁ። ቁጥር 19 ላይ ደግሞ ጠላቶቼ እንደበዙ ተመልከት እና የግፍ ጥል ጠልተውኛል ብሎ ሲናገር ታያላችሁ እና በጣም ዘርፈ ብዙ ችግር አለብኝ ነው የሚለው። እና ቁጥር 15ን ታዲያ ሲጀምር እነዚህን ዘርፈ ብዙ ችግሮች ለመዘርዘር ምክንያት ሆኖ የተንደረደረበት ሀሳብ እግሮቼን እሱ ከወጥመድ ያወጣቸዋል ብሎ ነው። ቃሉ እንደሚያመለክተው ዘማሪው እግሮቹ በወጥመድ ውስጥ የነበሩ መሆናቸውን ያሳያል። ወጥመድ ውስጥ እግር ሲሆን በጣም አስፈሪ ሁኔታ ውስጥ መውደቅ ማለት ነው። ወጥመድ ውስጥ ሰዎች በሚገቡበት ጊዜ አስፈሪና ተስፋ አስቆራጭ ነገር ውስጥ መሆናቸውን የሚጠቁም ነገር ነው። ወጥመድ የዘረጉት ወጥመድ ውስጥ እንድንሆን ወጥመድ የዘረጉብን ማንም ይሁንማ ዓላማ አላቸው ዓላማቸው ማጥፋት ነው ማስጨነቅ ነው እንድንቆስል እንድንጎዳ ማድረግ ነው አሁን ዘማሪውን ስትመለከቱ እኔ በወጥመድ ውስጥ ወድቅ ያለሁ ብሎ አይናገርም የሚናገረው ነገር እግሮቼ ወጥመድ ውስጥ ናቸው ነው እግሮቼ ኦልሬዲ ወጥመድ ውስጥ ናቸው ከልጅነት ጀምሮ የምናቃቸው ነገሮች አሉ። እንስሶች በወጥመድ ውስጥ ሲያዙ የማምለጥ እድላቸው የመነመነ ነው። ለማምለጥ ቢሞክሩም እንኳን የወጥመዱ ኃይል፣ የወጥመዱ አይነት ሁል ጊዜ ይጎዳቸዋል። እኔ በልጅነት ቆቅ አጥምጃ አውቃለሁ። እና ቆቆቹ በወጥመድ ከተያዙ በኋላ ለማምለጥ የሚያደርጉት መፈራገጥ እና መዝለል ሁል ጊዜ ወደ ሰማይ የወጡ መፍረጥና መጎዳትን ብቻ ነው የሚያመጣላቸው። ሌላ መፍትሄ አያመጣላቸውም። በወጥመድ ውስጥ መያዝ አስቸጋሪ ነገር ነው እና እዚህ ጋር ያለው ሀሳብ የማምለጥ ተስፋዬ በራሴ በሰዎች በሌሎች በሌሎች ነገር ባዶ ነው፣ ዋጋ የሌለው ነው። ለዚህ ነው ወጥመድ ውስጥ ነው ያለሁት እና ከወጥመድ ውስጥ መውጣት የምችለው አይኖቼ ወደ እግዚአብሔር ሲሆኑ ነው። እግዚአብሔርን ስመለከት፣ እግዚአብሔርን ስጠይቅ፣ እግዚአብሔርን ስለምን የሚለውን ሀሳብ ነው የሚያሳየው። እና አይኖቼን ወደ እግዚአብሔር ስላደረግሁ እግሮቼ ከወጥመድ ውስጥ ይወጣሉ። አይኖቼን ወደ እግዚአብሔር ስላደረግሁ እግሮቼ ከወጥመድ ውስጥ መውጣት ብቻ አይደለም፣ እኔ ራሴ ሁለንተናዬ አመልጣለሁ፣ እድናለሁ፣ ተስፋ አለኝ የሚለውን ነገር ነው የሚያሳየው። ዘማሪው በጥልቀት የሚገልጠው ቁሳዊ ስለሆነ ወጥመድ እንዳይደለ በደንብ የሚገባችው ይመስለኛል። ዘማሪው እየገለጠ ያለው የነፍስ ወጥመድንም ነው። በሰዎች ሁሉ ላይ በነፍሳቸው ላይ ሁል ጊዜ የተጠመደ ወጥመድ አለ። ይሄ በመንፈሳዊ አነጋገር በሁላችንም ነፍስ ላይ የተዘረጋውን ወጥመድ ያሳያል። የጠላት የዲያብሎስ ወጥመድ አለብን። የዓለም የማታለል የኃጢአት ማባበል ወጥመድ አለብን። ወጣቶች ልንሆን እንችላለን። ትልልቆች በእድሜ የገፋን ልንሆን እንችላለን። ወንዶች ወይም ሴቶች መሆን እንችላለን። የተማርን ያልተማርን መሆን እንችላለን። ግን በማንኛችንም እግር ስር፣ በነፍሳችን ስር ወጥመድ እንዳለ ማወቅ አለብን። አንዳንድ ሰዎች የፍርሃት እና የጥርጥር ደግሞም የክህደት ወጥመድ አለባቸው። አንዳንድ ሰዎች የተስፋ መቁረጥ ቶሎ ቶሎ የተስፋ መቁረጥ ወጥመድ አለባቸው እና ወጥመድ፣ ልዩ ልዩ ወጥመድ ተዘርግተውብናል። በእነዚህ አይነት ሁኔታዎች ውስጥ አሁን ዓለማችን ውስጥ ያለነው በሙሉ ሁላችንም በማናውቀው መንገድ ባልታወቀ ሁኔታ ለእኛ ግልጽ ባልሆነ መንገድ እግዚአብሔር ሚስጥሩን ያውቀዋል። ምንም ጥርጥር የለም እና በወጥመድ ውስጥ ነው ያለ ነው። በእንደዚህ አይነት ጊዜ ነው ዘማሪው አይኖቼን ወደ እግዚአብሔር የማድረጌ ጠቀሜታ ግልጽ ብሎ እየወጣልኝ ነው እያለ ነው። በወጥመድ ውስጥ ያሉ ሰዎች ሁሉ ወደ እግዚአብሔር ቢመለከቱ በልመና፣ በተስፋ፣ በእምነት እግዚአብሔርን ቢያዩ የሚሆነው ነገር በጣም አስደናቂና ከአይምሯችን ሁሉ በላይ የሆነ ነገር ነው። ቃሉ ትንቢታዊ ነው። እግሮቼን እሱ ከወጥመድ ያወጣቸዋል። ስለዚህ አይኖቼ ወደ እግዚአብሔር ናቸው ሲል ትንቢታዊ ቃል ነው። አይኖችን ወደ እግዚአብሔር ማድረግ ከወጥመድ ያወጣል ከወጥመድ ያስጥላል። ከላይ የዘረዘርናቸው ወጥመዶች ሁሉ ኃይላቸው፣ ስልጣናቸው፣ ጉልበታቸው ይበጠሳል። ዘማሪው ደረጀ እንደዘመረው ወጥመዱ ተሰበረ እኛም አመለጥን እንዳለው ወጥመዱ ይሰበራል። አይኖቻችንን ወደ እግዚአብሔር ስናደርግ አይኖቻችንን ወደ እግዚአብሔር ስናደርግ ከእግዚአብሔር ዘንድ መመሪያን እናገኛለን። አይኖቻችንን ወደ እግዚአብሔር ስናደርግ ከእግዚአብሔር ዘንድ ምክርን እናገኛለን። ከእግዚአብሔር ዘንድ ሙሉ እርዳታን እናገኛለን። አይኖቻችንን ወደ እግዚአብሔር ስናደርግ ከእግዚአብሔር መፍትሄ እናገኛለን፣ መልስ እናገኛለን። ስለዚህ አይኖችን ወደ እግዚአብሔር ማድረግ እነዚህ እነዚህ ሁሉ ጠቀሜታዎች ያሉት ስለሆነ ለዚህ ነው አይኖችን ወደ እግዚአብሔር የማድረግ ምክንያትን ማሰብና መመልከት ያለብን መውጫ መንገድ ለማድረግ የሚደረጉ ነገሮችን በመፈለግ በመናፈቅ የምናደርገው ጥረት ሁሉ ሳይሳካ፣ ነገር ግን አይኖቻችንን ወደ እግዚአብሔር ስናደርግ፣ ኦ ወገኖች፣ እግዚአብሔር አምላካችን ይደርስልናል። በዓለማችን ያለው ችግር ሁላችንንም የሚነካ ነው። ሁላችንንም ጥያቄ ውስጥ ያስገባ ነው። ነገር ግን አይኖቻችንን ወደ እግዚአብሔር ስናደርግ ከነዚህ ችግሮች ውስጥ የምንወጣበት መንገድ፣ መፍትሄ፣ መላ እና ኃይል ከእግዚአብሔር ዘንድ ይመጣልናል። አይኖቻችንን ወደ እግዚአብሔር የምናደርገው እሱ እንድናደርግም ስለጠየቀን ጭምር ነው። ይገርማችኋል። መጽሐፍ ቅዱስ ላይ አሁን ትንቢተ ኤርሚያስ 33 ከቁጥር 1 እስከ 3 ላይ የሚያስደንቅ ነገር ተጽፎ አግኝቻለሁ። ከዚህ መልእክት ጋር ይሄዳል ብዬ ስለማስብ አነብላችኋለሁ። ኤርሚያስ ገና በግዞት ቤት አደባባይ ታስሮ ሳለ የእግዚአብሔር ቃል ሁለተኛ ጊዜ እንዲህ ሲል መጣለት። ስሙ እግዚአብሔር የሆነ ያደረገው እግዚአብሔር፣ ያጸናውም ዘንድ የሠራው እግዚአብሔር እንዲህ ይላል፣ ወደ እኔ ጩህ፣ እኔም እመልስልሃለሁ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳያሃለሁ ብሎ እግዚአብሔር ሲናገረው ታያላችሁ። ይሄ ወደ እኔ ጩህ የሚለው ነገር ወደ እኔ ተመልከት የሚልንም ሐሳብ በውስጡ የያዘ ነው። ስለዚህ እግዚአብሔርን የምንመለከት ከሆነ በችግር ውስጥ በወጥመድ ውስጥ እያለን እግዚአብሔር አምላካችን ታላቅና ኃይለኛን ነገር አሳይቶን ከመከራና ከችግር ሊያወጣን ቃል እንደገባ የሚያሳይ ነው። አራተኛውና የመጨረሻው ነጥቤ አይኖቻችንን ወደ እግዚአብሔር የምናደርግባቸው መንገዶች አሉ ወይ እና አይኖቻችንን ወደ እግዚአብሔር የምናደርግባቸው መንገዶች ይህንኛውን የመጨረሻውን ሐሳቤን ስናገር አንድ አጠቃላይ አረፍተ ነገር ለእናንተ በመናገር ነው። መጽሐፍ ቅዱሳዊው ክርስትና መጽሐፍ ቅዱሳዊ ካልሆነ ክርስትና በጣም በጣም እጅግ በጣም የተለየ ነው። መጽሐፍ ቅዱሳዊው ክርስትና በክርስቶስ ስቃይ በኩል የተገኘ መጽሐፍ ቅዱሳዊ ክርስትና በክርስቶስ ስቃይ በኩል ኃጢአታችን ይቅር ተብሎልን ወደ እግዚአብሔር ህሉና የቀረብንበት መንግሥተ ሰማያዊ ዜግነት ያገኘንበት የእግዚአብሔር ቤተሰብ አባል የሆንበት አስደናቂ እምነት ነው። መጽሐፍ ቅዱሳዊ ክርስትና እያንዳንዱ አማኝ ክርስቶስን እንዲመለከት አዞታል። ይህንም በተመለከተ ዕብራውያን ምዕራፍ 3 ቁጥር 1ን ማንበብ ትችላላችሁ። ዕብራውያን ምዕራፍ 3 ቁጥር 1 የደህንነታችንን ጀማሪ እና ፈጻሚ ኢየሱስ ክርስቶስን ተመልከቱ ብሎ ይናገራል። ዕብራውያን 12 ላይ ደግሞ ከቁጥር 1 እስከ 3 ይሄ በእምነት የምናደርገውን ሩጫ እሱን በመስቀል ታግሶ ሕይወቱን ለእኛ የሰጠውን በመመልከት የምናደርገው ሩጫ እንደሆነ ይናገራል። ታዲያ እግዚአብሔርን የምንመለከትባቸው መንገዶች ምን ምንድን ናቸው እሱን የምንመለከትባቸው መንገዶች ውስጥ አንደኛው እምነት ነው። እግዚአብሔርን በእምነት ነው የምንመለከተው። እምነት እግዚአብሔርን እንዳለ አድርጎ የሚያሳይ መሣሪያ ነው። ሁለተኛ በጸሎት ነው። ሦስተኛ በክርስቶስ በኩል ወደ እግዚአብሔር በመቅረብ ነው። አራተኛ በመንፈስ ቅዱስ ኃይል አማካኝነት ነው። ቃሉን በማንበብና እንደ ቃሉ በመኖር ነው። አይኖቻችን ወደ እግዚአብሔር የምናደርግባቸው እነዚህ እነዚህ በጣም አስደናቂ መንገዶች ናቸው። እንደምታዩት አልተነተንኳቸውም። እንድታስቡባቸው ግን ያስፈልጋል። አይኖቻችንን ወደ እግዚአብሔር ስናደርግ ምን ይሆናል? በጣም አስደናቂ ነገር ይሆናል። ከሐዘን እንጽናናለን፣ ከህመማችን እንፈወሳለን ከጭንቀቶቻችን እፎይ እንላለን። በመከራ ውስጥ ትዕግስት ይፈስልናል። ከውስጣችንና በውስጣችን የእግዚአብሔር ዘላለማዊ ተስፋ ይለመልማል። እርግጠኛ ነኝ ጌታ ኢየሱስ ክርስቶስ ከእኛ ጋራ ይሆንልናል። እግዚአብሔር አምላካችን በዚህ እውነት መሰረት አይኖቻችንን ወደ እግዚአብሔር በማድረግ ሁልጊዜ አይናችንን ወደ እሱ በማንሳት ህይወታችንን እንድንቀጥል በዚህ ምድር ላይ ታላቅ መጽናናት፣ ፈውስ፣ በረከትና የእግዚአብሔርን ህልውና እየተሰማን እንድንኖር ይርዳን። እግዚአብሔር ስለ ቃሉ የተመሰገነ ይሁን። አጭር ጸሎት እንጸልይ። ቅዱስና ታላቅ የሆንክ የዘላለም አምላክ አባታችን እግዚአብሔር ስለ ታላቁ ቸርነትና ምረትህ በጣም እናመሰግንሃለን። ቸርነህ ምረትህ ብዙ ነው እና አንደኛ አይነት ምስኪኖች በብዙ ነገር ልንታለል የምንችል ደካማዎችን አይኖቻችንን ወደ አንተ ብናደርግ የምናገኘውን ጥቅም አይኖችን ወደ አንተ የማድረግን ምክንያቶች ስለነገርከን አይኖቻችንን ወደ አንተ የማድረጊያ መንገዶችን ሁሉ ስላሳየህን፣ እናመሰግንሃለን። አቤቱ አይኖቻችን ከአይኖችህ ላይ እንዳይነሱ በጸጋና በኃይል በመንፈስ ቅዱስ ጉልባት እንድትረዳን በጌታ በኢየሱስ ስም እንጸልያለን። አይኖችን ወደ አንተ በማድረግ የሚገኙትን በረከቶች ሁሉ በየዕለቱ እንድንለማመድ ጸጋና ኃይልም እንድታበዛልን እንማጸንሃለን። ስለነበረን ጊዜ ተመልስ ተመስገን። አቤቱ በዓለማችን ላይ ስላለው ሁኔታ፣ በአገራችን በኢትዮጵያም ስላለው ችግር አይኖቻችን ወደ አንተ ናቸው። መፍትሄ ላክልን። በዚህ ሁሉ ክብር ላንተ ይሁን። በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። የመጨረሻ መዝሙር እንሰማ አለን። በዛው ፕሮግራማችንን እንጨርሳለን።